ጥያቄ ሰላሳ የጁሙዓ ሰላት ስንት ረክዓዎች አሉት? መልስ የጁሙዓ ሰላት ረክዓዎች ብዛት ኢማሙ ጮክ ብለው የሚቀሩባቸው ሁለት ረክዓዎች ሲሆኑ፣ ከሰላት በፊትም ሁለት የታወቁ ሁጥባዎች አሉት።